በናይጄሪያ ሰሜን ምስራቃዊ አካባቢ የሚንቀሳቀሰው እስላማዊው ጽንፈኛ ቡድን ቦኮ ሃራም ከዓለም የከፋው አደገኛ ቡድን መሆኑን አንድ ጥናት ሰሞኑን አመለከተ። ዓለም አቀፍ የሽብር ጥናት መዘርዝር እንዳስታወቀው ባለፈው ጎርጎሪዮሳዊ ዓመት 2014 ቦኮ ሃራም ያጠፋው ሕይወት በ317 ከመቶ በልጦ ተገኝቷል። ቦኮ ሃራም በ2014 ዓ ም በጣለው ጥቃት የ6644 ሰዎችን ህይወት አጥፍቷል። በሰሜናዊ ናይጄሪያ በሚገኙት በአዳማዋና በካኖ ፌዴራዊ ግዛቶች ዋና ከተሞች ማለትም በዮላና በካኖ አጥፍቶ ጠፊዎች ከጥቂት ቀናት በፊት በጣሏቸው ጥቃቶች ከ50 የሚበልጡ ናይጀሪያውያን ነበሩ ሕይወታቸውን ያጡት። ብዙዎችም በጥቃቱ ቆስለዋል። እነዚህኑ ጥቃቶች ዓለም አቀፉ የሽብር ጥናት መዘርዝር ከጥቂት ቀናት በፊት አደገኛ እያለው እስላማዊው ጽንፈኛ ቡድን ቦኮሃራም ሳይጥለው እንዳልቀረ ተገምቷል። ቦኮሃራም በዚሁ አካባቢ ባስፋፋው የሽብር ተግባር ከቤት ንብረታቸው የተፈናቀሉ ብዙዎች በሚገኙበት የአዳማዋ ግዛት ዋና ከተማ ዮላ ባለፈው ረቡዕ በተጣለው ጥቃት ቢያንስ 34 ሰዎች ሲገደሉ 80 የሚሆኑ መቁሰላቸውን የከተማይቱ ፖሊስ አስታውቋል። አሸባሪዎቹ ቦምቦቹን ያፈነዱት የደራ ንግድ ይካሄድባቸው በነበሩ የገበያ ቦታዎች ነበር። ከዮላ ከተማ ጥቃት ቀጥሎም በሌላዋ የሰሜን ናይጄሪያ ከተማ ካኖ በአንድ የእጅ ስልክ መሸጫ የገበያ ቦታ በተጣለ ጥቃት ቢያንስ 15 ሰዎች መሞታቸውንና ፖሊስ ጉዳዩን በማጣራት ላይ መሆኑን የካኖ ፌዴራዊ ግዛት ፖሊስ ኮሚሽነር ሙሐማድ ሙሳ ካትሲና ገልጸዋል። ምርመራው አሁንም እንደቀጠለ ነው። በመሆኑም ዝርዝር መግለጫ ለመስጠት አልችልም። ከአይን ምስክሮች መረዳት እንደቻል ነው ስድስት ሂጃብ የለበሱ ሴቶችን ያሳፈረ አንድ ሻሮን ፎልክስፋገን ተሽከርካሪ ወደ አካባቢው መጣ። ሁለቱን እዚህ አወረደ። ሌሎቹ አራት ጉዟቸውን ቀጠሉ። የመጀመሪያዋ ሴት ቦምቡን በቦታው ስታደምጥ ሌላኛው ቆሞ ትጠብቅ ነበር። አጥፍቶ ጠፊዎች ባጠመዱት ፈንጂ ከሌሎች ጋር ተገድለዋል። ይህንኑ ጥቃት የጣሉት ሁለቱ ናይጀሪያውያን ሴቶች የ11ና የ18 ዓመት ሳይሆኑ እንዳልቀሩ ነው የተገለጸው። ቦኮ ሃራም በሰሜን ምስራቅ ናይጄሪያ በቀጠለው የሽብር ተግባር ላይ በወጣት ሴት አሸባሪዎች መጠቀምን እንደ አዲስ ስልት ከያዘ ሰንበት ብሏል። በዮላና ካኖ ከተሞች ጥቃቶቹ የተጣሉት የናይጄሪያ ፕሬዝዳንት መሐማዱ ቡሃሪ ዮላን ከጎበኙና የሀገራቸው ጦርም ቦኮ ሃራምን ከሞላ ጎደል ድል እንዳደረገ በዚያ ካረጋገጡ ከሶስትና አራት ቀናት በኋላ መሆኑ የአካባቢው ሕዝብ የፕሬዝደንት ቡሃሪን አባባል እንዲያጠያይቅ አድርጎታል። ይሁንና የአዳማዋ ፌዴራዊ ግዛት ዋና አስተዳዳሪ መሐመድ ኡማር ጀብሪላ ቦኮ ሃራም በእርግጥ እየተሸነፈ መሆኑ እንደማያጠራጥር ገልጸዋል። ትክክል ነው። ቦኮ ሀራም ድል እየተመታ ነው። የሚያደርሳቸው ጥቃቶችም ግራ የመጋባቱ ምልክት ነው። የጥቃቱ ጥንሲሶች ብዙ ሰው ለመግደል ሲሉ ለሕፃናት ገንዘብ አከፋፍለዋል። ፕሬዚዳንቱ ትክክል ናቸው። ቦኮ ሀራም በቅርቡ ያለፈ ታሪክ ይሆናል። ናይጄሪያም ሰላም ትሆናለች። ፕሬዚዳንታችን እና አዲሱ የጸጥታ ኃላፊዎች ግሩም ስራ በመስራት ቦኮ ሀራምን እንዲያፈገፍግ ማድረግ ችለዋል። መንግስትም ሕብረተሰቡን የማንቃት ሰፊ ስራ ሰጥተዋል። ምክንያቱም ይህ የሀገ ቱ ጦር ብቻውን የሚያካሄደው ውጊያ አይደለም። ህብረተሰቡም በዚሁ ትግል ላይ መሳተፍ አለበት። ሁላችንም ነቅተን መጠበቅ አለብን። የሽብር ጥቃት ሁሉንም በያለበት የሚነካ መሆኑ ካለፈው ሳምንቱ የፓሪስ ፈረንሳይ ጥቃት በኋላ እየጎላ መምጣቱን እያመለከቱት የአዳማዋ ግዛት ዋና አስተዳዳሪ መሐማድ ኡማር ጅብሬላ ዓለም አቀፉ ማህበረሰብ የአሸባሪዎችን ጥቃት ለማብቃት ተባብሮ መስራት እንደሚገባው አሳስበዋል። በሰሜን ምስራቅ ናይጄሪያ የሚንቀሳቀሰው ጽንፈኛው እስላማዊ ቡድን ቦኮ ሀራም ካለፉት ስድስት ዓመታት ወዲህ በመላው አካባቢ ባስፋፋው ጥቃት ቢያንስ የ17 ሺህ ሰዎችን ሕይወት ሲያጠፋ ከ2.6 ሚሊዮን በላይ የሚሆኑትን ደግሞ ከቤት ንብረታቸው አፈናቅሏል።